You yeah we use it's metric አድማጆቻችን የዛሬው የውይይት መድረክ አጀንዳችን የኢትዮጵያ መንግስት የተናጠል ተኩስ ማቆም ፋይዳ፣ የትግራይን ቀውስ ለመፍታት ፖለቲካዊ መፍትሄ አስፈላጊነት። የውይይታችን ተሳታፊዎች ወይዘሮ ማሜ ወርቁ በዩናይትድ ስቴትስ ዌስት ኮስት ፐብሊክ ዲፕሎማሲ ሰብሳቢ፣ ዶክተር እስማኤል ጎርሴ የኢትዮጵያ ሶማሌ ዲሞክራሲያዊ ፎረም ሊቀመንበር እና ደጀን የማነ በኒው ሳውዝ ዌልስ ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ሶስተኛ ዲግሪ ተማሪ ናቸው። ዶክተር እስማኤል ስቶ ያለውን በተለይ በትግራይ በኩል ያለውን ቀውስ ለመፍጣት ምን መደረግ አለበት? ወታደራዊ መፍትሄ ወይስ ፖለቲካዊ መፍትሄ? ምን አይነት መፍትሄ ይበጃል ይላሉ? በእርሶ በኩል ካሳሁን፣ በኢትዮጵያ ታሪክ ስንመለከት በኃይለ ስላሴ ጊዜ ሁለት ጥያቄዎች ነበሩ፣ የመሬት ለአራሹ እና የብሄር ጥያቄ ነው። የመሬቱ ተፈቷል። በደርግ ጊዜ ምንም እንኳን ደርግ አምባገነንም ቢሆን ከዛ በኋላ ላሳጥረውና ወደ ኢፒአርዲኤፍ መጣ። ኢፒአርዲኤፍ ሁለተኛው ጥያቄ የብሔሮቹን ጥያቄ በሚችለው አቅሙ ፈቶ ነው እዛ ላይ ያስቀመጠው፣ ግን በወረቀት ላይ ነበረ። የዛ ኢምፕሊሜንቴሽን ነው የዛሬ ያንተ ጥያቄ መልስ ለመስጠት ክራይሲሳችን የሚነሳው በተለይ አሃዳዊ መንግስትና ነው በአሃዳዊ መንግስትና በፌዴራል መንግስት ሁለቱ መካከል ያለው ነው። አብይ ደግሞ የሚፈልገው ለራሱ የኖ እንደ ፖፑሊስት የሆነ እንደ ማክሮ እንደ ትራምፕ ሆኖ የራሱን የፖለቲካል አይዲዮሎጂ እየሄደ አደሴም ታይም ምንድን ነው የሚለው ዩኒተሪ ስቴት ነው የማመጣው። ይሄ ደግሞ ለኢትዮጵያ ሕዝብ አይበኝ። ትልቁ ጦርነቱ እዚህ ላይ ወደ ሌላ ወደዛ ወደዛ እንዳንሄድ፣ ዛሬ ኢትዮጵያ በአስራ አንደኛ መስቀለኛ መንገድ ላይ ነው ያለች። ኢትዮጵያ እንዳትፈርስ ከፈለግ አንደኛ፣ ይሄ ሰላም እንዲመጣ ከፈለግ በተለይ በትግራይ ብቻ አይደለም፣ በኦሮሚያ ሪጅን ጦርነት አለ። በአፋርና በሶማሊያ ጦርነት አለ። አንደኛ በተለይ ከውጪ አምጥተን ኢንዲፔንደንት የሆነ ኢንዲፔንደንት የሆነ በሰላም አንደኛ ነገር እዛ ቦታ ሁሉም ጦርነት እንዲያቆም፣ ቲፒኤልኤፍም እንዲያቆም፣ የኢትዮጵያ መንግስትም እንዲያቆም። ሁለተኛ ደግሞ ጠረቤዛ ላይ ቁጭ ብሎ ዳያሎግ እንዲከፈት ትልቁ የኢትዮጵያ ችግር ትልቁ ወንድሞች ቶ ትልቁ የኢትዮጵያ ችግር አለማነጋገር ነው። ዋን ዌይ ነው። ግን ስለ ኢትዮጵያ ህዝብ ዛሬ ዛሬ በወልቃይት በጠገዴ የሚሞቱት አማራ ህዝብ ነው። ለምን ይሞታል? ለምን ዋይ መፍትሄ ምን መሰለ? ዓይናችን ከፍተን ጦርነቱ የሚቆምበት ከሁለት ጭንፍ ነው ያሉት አሁኑ ሀንድረት ዲግሪ እዛም፣ ቁጭ ብሎ ቁጭ ብሎ የቃላቶች ጦርነት ከማካሄድ ሁላችንም ኢትዮጵያውያን ኤረትሪያ ከዛ ይውጣ አብይ ሚክስ ሲግነል ሳይሆን ሲሪየስ ሆኖ ሶቨር ሆኖ በስሩ ዩናይትድ ኔሽን ኢንዲፐንደንት የሆነ ተቀምጦ ከኦል ስቶክ ሆልደርስ ኢትዮጵያ ውስጥ ያሉት ኦሮሞ ሊበሬሽን ፍሮንት፣ ትግራይ ሊበሬሽን ፍሮንት። ኤትኒክ ፖለቲክስ እኮ የመጣው በቲፕ የለፍ ነው አልነበረም። በእኔ እድሜ አስራ ሰባት ሊበሬሽን ፍሮንት ነበረ። ትልቁ ደግሞ እኛ ችግራችን ይሄ ሀገረ መንግስት ኔሽን ስቴት ኢትዮጵያ ውስጥ ሲፈጠር ያንን ነው ልዩነታችን ማስቀመጥ ያቃተን ዛሬ ወደ አይደንቲቲ የሚያስገባን ሁላችንም የኛ ክሎዘት ገብተን ስለ ራሳችን ኤትኒሲቲ ብቻ የምናወራው እንመልከት ሶሻል ሚዲያ ያለው መፍትሄው፣ ምን መሰለህ? ልዩነታችን እያጠበብ እንደ ማንኛውም በዓለም ያለው ኢቨን ሳውዝ አፍሪካ ተመልከት፣ አፓርታይድ የተለያየ ሆነው እየተነጋገሩ ነው። ተመልከት፣ ቡሩንዲ እየተደረገው ምንም እንኳን ኤት ሀንድረድ ነ ታውዘንድ ፒፖል ቢሞትም ዛሬ ጠረቤዛ ላይ ተቀምጦ መነጋገር አለባቸው። ትግራይ ር ፓርት ኦፍ ኢትዮጵያ የኢትዮጵያ ህዝብ ናቸው። የኢትዮጵያ እምብርትን እንደ ኢትዮጵያዊ ሶማሌ ሚያኮራይ ምን መሰለህ በአደዋ ላይ የተደረገ ኢትዮጵያ ያልተገዛች አገር ሲባል አንገትን ቀና ያደርጋል። ነገር ግን ወንድሞችና እህቶች ልዩነታችን ጎን አስቀምጠን፣ በሚያስማማን ነገር እንነጋገር ነው። ወይዘሮ ማሜስ እርስ በርሶ በኩል በአሁን ውስጥ ወቅት አገሪቷ ውስጥ ያለውን ችግሮች በተለይም የትግራይን አስመልክቶ መፍትሄ ለመስጠት የሚያሻው በምን መንገድ ነው? ወታደራዊ ወይስ ፖለቲካዊ መፍትሄዎች ናቸው? በመጀመሪያ አክቹሊ አሁን ከተባለው ነገር ጋር በብዙ ጠጋብዬ የተስማማኋቸው ነገሮች አሉ። አይ ቢሊቭ ኢን ዳያሎግ በመነጋገር መንፈታት የሚችሉ ነገሮች ካሉ ዋን ሳይድ ሳይሆን ዳያሎግ ማለት አንድ ሳይድ አይደለም። እኔ ያልኩት ነው ማለት አይደለም። ወይም ደግሞ የሆነ ዳያሎግ ፈጥሮ ሲያበቁ ስ ዳያሎግ ንስ ውሃ ዝም ብሎ ሰው ግጥም አድርጎ ሲጠጣ እንደሚጠጣው ሳምባዲ ኤክስፐክት ዱ ት ሳይሆን ዳያሎግ ሲኖር ሁለት በሁለት በኩል የሚደረግ በሶስት በኩል የሚደረግ ሁቨር ዛት ቴብል ኢኮል ኢኮል ተቀምጦ መሰማማት መነጋገር ሲቻል ነበረ። አይ ቲንክ ኢትዮጵያ ላይ በብዙም በጥቂትም የምናውቀው እነ ዳያሎጎች እንዲፈጠሩ የተሞከረባቸው ጊዜያቶች ነበሩ። አሁን ላለው ነገር ግን አዝፋራዝ ዳይ ኢዝ ንርን ሚሊታሪ ፎርሱ ነው ወታደራዊ ነገር ነው ወይስ ፖለቲካዊ ነገር ነው? አክ ኳት ኦነስ እንነጋገር ከተባለ ኒደር ኢዝ አንሰር ፖለቲካ የትኛውንም ጥያቄ አይፈታም። ፖለቲክስ ፖለቲክስ Politics comes behind some kind of agenda. Delendi. If a nagar, ye politics ka trachan oosi. Bali, amalaj manden nok adde tenganna karna bohono monger mehidal kechalam. Sela zi politics ka manden no. Yalla orade recommenden no. Min nagar o nagar Min bilan bilan, yetinga image bilan, sela yinga message. Wa imdlen no, delendi nagar o monger yinga agenda, tractioni inorval kamil. Politics is politics. Arelam. Yam rasu bichan yeninga na sakatle yinga akhehd no. Yee alem. Bo thadrawi mihono o ትክክል ነው። በጣም ከፍ ያለ ፕራይስ አለው። የሰውን ህይወት ማጣት ኢዳዝንት ማተር ሁ ኢት ኢዝ ሁመን ቢንግ ኢዝ ሁመን ቢንግ ዌዘር ዊ አክሴፕት ኢት ኦር ናት። በየትኛው መንገድ ከፍና ዝቅ እናድርገው፣ ሰው ሰው ነው። ግን አሁን ባለው ሲቹዌሽን ምንድን ነው የሚባለው ቢባል ሁ ኢዝ ፎርሲንግ ዋት ኤንድ ዌር ለምን የሚለው ነገር ላይ ተመልሶ እንግዲህ የተስማማበት ነገር ኦፖርቹኒቲ ቢኖርና ሁኔታዎች ቢፈቅዱ ቢፈቅዱ ወደዛ ከመደረሱ በፊት መፍትሄ ቢመጣ ጥሩ ነው ብዬ እላለሁ ግን ጊዜው ይፈቅዳል ወይ? ሁኔታ ይፈቅዳል ወይ? ኢዝ ኤቨሪባዲ ዊሊንግ ኤንድ ኤብል ቱ ዱ ዛት ኢዝ ዘ ቢገር ኳስትን። ምክንያቱም ሁላችንም የምንሰማ ሁላችንም የምናውቀው ለራሳችንም የምንደመድማቸው የራሳችንን የሆኑ ኦፒኒየንስ ፎርሙሌት የምናደረግባቸው ብዙ መንገዶች አሉ ብዙ ነገሮች አሉ። እኔ ራሴ በዚህ መንገድ ነው ማምነው ብዬ ካልኩኝ እንደ ፋም ና ዊሊንግ ቱ ዲቨርት ፍሮም ት ስ ስክ ማ ስቶሪ። ምክንያቱም ያ ነው ክሪቲካል ቲንኪንግ የሚባለውን ነገር እዚጋ ማንሳት ብችል That's what it is. That's my thinking. That's that's the picture I have. That's my thought process. it's very difficult for me to re to be swayed towards anything. Mm -hmm. military force. ለምሳሌ እኔ በራሴ ወረድ ላድርገውና በጣም ርቆ ከሄደው ነገር ወደራሴ በመጣውና እና ምሳሌ መስጠት ከቻልኩ ፌስ ወርክስ አውት ኮንፍሮንቴሽናል ሰው አይደለሁም። እንዲህ አይነት ነገር አልፈልግም። በተቻለ መጠን ሁሉ ነገር ጋር ጥሩና ፒስ የሆነ ነገር ማየት ፈልጋለሁ። ወይ አይም ቬሪ ፒስፉል ፐርሰን። እንዲህ ያደርሁላችሁ የምንለው ነገር አለ። በት ብሊቭ ሚ ፍ ሳምንግ ወስ ትራይ ን ሳምንግ ቱ ማይ ቻይልድ አይ ውል ዱ ኒቲንግ። አንድ አገር ደግሞ መንግስት ነኝ ብሎ ከተቀመጠ አገርን የመጠበቅ ድንበርን የማስከበር ኃላፊነት አለበት። ይሄንን ስል ይሄንን ስል በሌላ በየትኛውም መንገድ እንዲታይ ሳይሆን በዚህ ሀገር አነጋገር ፑሽ ካምስ ቱ ሸር ይላሉ። አገርን ድንበርን መጠበቅ ካለበት የሕዝብ ሁሉ ጥያቄ፣ የሕዝብ ሁሉ ኤክስፔክቴሽን ምን ሊሆን ይችላል? ዋን ዌይ ኦር አናዘር አገር ሉዓላዊነቱ ነው የሚባለው በአማርኛ ካልተሳሳትኩ ሶቨሬንቲ ኦቨ ካንትሪ ሃስ ቱ ቢ ፕሮቴክትድ ኢቨን ኢፍ ኢት ሚንስ Something that none of us want. Yeting now Magarlai, baiting now generation, baiting now era. Yes, this is a good thing. Let's go do Tabulot or not. I kid him. The gen with Tadrai Maftena way, Salama way in Politica Maftena, Yemeshaw, Vatalayi Tigra was to the Castu alone, Chigger. What is in our Ziam Mesmilikoil, or not man in my murder? The the Salam, we eat one day, Dr. Salam's Dalo, the team's skills on the better. ሰላም አማራጭ የለው። ለሰላም ደግሞ የሚከፈል መስዋዕት አለ። ወደ ጠረጴዛ መጥተህ የራስህን ጥቅም የምትለው በየትኛውም ተደራዳሪ ይዞ መጥተው ጊቭ ኤን ቴክ ይኖራል። ስለዚህ ድርድር ምንም አይነት አማራጭ የሌለው ሁኔታ ነው። ችግሩን መፈታት ካለበት ቁጭ ተብሎ ህገ መንግስት የምንጠራም ከሆነ ህገ መንግስቱ፣ ታሪክ የምንጠራም ከሆነ ታሪክ እየጠራን ያሉንን ቅራኔዎችን ቁጭ ተብሎ በጠረጴዛ ዙሪያ መወያየት መቻል አለ? ያለብን ያንን የማድረግ ኢንተንት አለ ወይ የለም። የትግራይ ተወላጅ ነኝ። የትግራይን ኢንትረስት ብቻ አይደለም እያወራሁ ያለሁት አብረን በጋራ ስንሆን ጥንካሬ ይኖረዋል። የስ ኑረንም አይተነዋል። አሁን እንደገጠመን አይነት ሲመጣ ግን ቁጭ ተብሎ አሁንም ቡድኖች ይወስኑታል ባይ አይደለሁም። አሁን ማለት ወደ ውይይት ሲባል አጀንዳ ያክል ማለት ሲስፋየሩ ለማምጣት ካልሆነ በስተቀር እኔ ህዝቦች መጠየቅ መቻል አለባቸው። ኢትዮጵያ ኒድስ ሬፈረንደም እያንዳንዱ ክልል ሬፈረንደም ማካሄድ አለበት ብዬ ነው የማስበው። ካልሆነ በስተቀር እኔ ማለት ቲዲኤፍ የሚባለውንም ህወሀት የሚባለውንም በድርጅት ደረጃ መጥቶ እንዲወክለኝ አልፈልግም። የትግራይ ህዝብ ሀዘት ሰይ። ስለዚህ ትግራይ ህዝብ ሬፈረንደም አድርጎ የሚወስነውን ይወስናል። ሌላውም የአማራ ህዝብም እንደዛው፣ የአፋር ህዝብም እንደዛው አገር ስለዚህ ወደ ውይይቱ ወደ ንግግሩ እንምጣ። ንግግሮቹ ግን ህዝቡ የመወሰን እድል የሚሰጡት መሆን መቻል አለባቸው። ያንን ስናደርግ ብቻ ነው መፍትሄ ሊመጣ የሚችለው። ካልሆነ በስተቀር ለጀግና አንስማማ፣ ጀግኖቻችን የተለያዩ ናቸው። እኔ ጀግና ለሌላው ያው አጥፊ ናቸው። በስርዓተ መንግስት ዩኒታሪስት ነው ወይስ ፌዴራሊስት በሚለው አንስማማ፣ ህገ መንግስት አያስማማንም፣ ባንዲራ አያስማማንም። እንደዚህ ያለ አገር አገር ሆኖ ይቀጥላል ብሎ ማሰብ በጣም ከባድ እነዚህ ለመፍታት ደግሞ ወደ ጠረጴዛ ላይ መምጣት ግዴታ ይሆናል። ጦርነት በጨመረ ቁጥር ያሉንን ቅራኔዎች በዛ ልክ እየሰፉ ጥሩ የምንደርስበት ደረጃ እንደርሳለን ባይ ነኝ። ይቅርና የአንድ ሀገር ሕዝብ አድማጮቻችን የዛሬው የውይይት መድረክ አጀንዳችን የነበረው ኢትዮጵያ መንግስት የተናጠል ተኩስ ማቆም ፋይዳና የትግራይን ቀውስ ለመፍታት ፖለቲካዊ መፍትሄ አስፈላጊነት ምንድን ነው የሚሉ ነበሩ። የውይይቱ ተሳታፊዎች ወይዘሮ ማሜ ወርቁ በዩናይትድ ስቴትስ ዌስት ኮስት ፐብሊክ ዲፕሎማሲ ሰብሳቢ፣ ዶክተር እስማኤል ጎርሴ የኢትዮጵያ ሶማሌ ዴሞክራሲያዊ ፈረም ሊቀመንበርና ደጀን የማነ በኒው ሳውስ ዌልስ ዩኒቨርሲቲ የተላላፊ ያልሆኑ በሽታዎች ሶስተኛ ዲግሪ ተማሪ ናቸው ስለተሳትፈው እናመሰግናለን በጣም ነው የማመሰግናቸው በጣም እናመሰግናለን ከሳሁን አመሰግናለን እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።